በጥረት ኮርፖሬት አመራር ሆነው ሲሰሩ ባልተገባ መንገድ የኮርፖሬሽኑን ገንዘብ እንዲባከን አድርገዋል ተብለው የተጠረጠሩት አቶ ምትኩ በየነ ለሶስት ጊዜያት በባህር ዳር እና አካባቢው ከፍተኛ ፍርድ ቤት ቀርበው በተጠረጠሩበት ጉዳይ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን የተለያዩ ምርመራዎችን ሲያደርግ ቆይቷል። ዛሬ የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን ባለፉት 14 ቀናት የደረሰበትን የምርመራ ሂደት ለፍርድ ቤቱ አቅርቧል። መርማሪ ቡድኑም ምርመራዬን አጠናቀቅ ያለው ክስ የመመስረቻ ጊዜ የ አምስት ቀናት ቀጠሮ ይሰጠኝ ሲል ፍርድ ቤቱን ጠይቋል። የአቶ ምትኩ በየነ ጠበቃ በበኩላቸው ደንበኛቸው የተጠረጠሩበት ወንጀል የተፈጸመው በ2005 ዓ ም በመሆኑ የተጠየቀው ክስ የመመሰረቻ ጊዜም ረጅምና ደንበኛቸው በመኪና አደጋ ክፉኛ የተጎዱ ያለ ስራና ያለ ደሞዝ ቤተሰብ ስለሚያስተዳድሩ ጭምር የተጠረጠሩበት ጉዳይም ዋስትና ስለማያስከለክል ዋስትናቸው ይጠበቅ ሲሉ ተከራክረዋል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን በበኩሉ የተሰበሰቡ የሰውና የሰነድ ማስረጃዎች በርካታ ስለሆኑ ቀኑን ማሳጠርም ሆነ ዋስትና መስጠት ተገቢ እንዳልሆነ ተከራክሯል። ጤናቸውን በተመለከተ ግን ኮሚሽኑ አስተያየት መስጠት አልችልም ነው ያለው። የባህር ዳርና አካባቢው ከፍተኛ ፍርድ ቤት የግራ ቀኙን አስተያየት መርምሮ ውሳኔ ለመስጠት ለነገ ስምንት ሰዓት ቀጠሮ ይዟል። አቶ ምትኩ በየነ የጥረት ኮርፖሬት ምክትል ስራ አስፈጻሚ ሆነው ሲሰሩ በ2005 ዓ.ም በየዳ ለተባለ አክሲዮን ማህበር 1.4 ሚሊዮን ብር ያላግባብ የአክሲዮን ግዥ ከጥረት ኮርፖሬት እንዲከፈል አድርገዋል። እንዲሁም ለባህር ዳር ሞተርስ አክሲዮን ማህበር እና ለበየዳ ሳስተነብል አክሲዮን ማህበር ከህግ ከውጭ ከሌሎች አመራሮች ጋር በመሆን የ465 ሚሊዮን ብር ብድር ፈቅደዋል በሚል ጉዳያቸው ፍርድ ቤት ቀርቦ በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን ሲታይ ቆይቷል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን ጥረት ኮርፖሬትን ለኪሳራ አዳርገዋል በሚል የቀድሞዎቹን የኮርፖሬሽኑን የቦርድ ሰብሳቢ አቶ በረከት ስምኦንንና ዋና ስራ አስፈጻሚውን አቶ ታደሰ ካሳን በህግ ቁጥጥር ስር አውሎ ጉዳያቸውን እየመረመረ መሆኑም ይታወሳል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር